በሚሊዮኖች የተቆጠሩ ስደተኞችና ተፈናቃዮችን ከኮቪድ-19 ወረርሽኝ ለመከላከል የሚያውለው የ455 ሚሊዮን ዶላር እርዳታ ተማጽነዋል። የመንግስታቱ ድርጅት ቃል አቀባይ ባባር ባሎች የሰጡትን መግለጫ ተመርኩዛ ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ሁሉም ሰው ለኮሮና ቫይረስ ተጋላጭ ነው። ይሁን እንጂ ስደተኞች፣ ተፈናቃዮችና አገር አልባ ሰዎች ግን በከፍተኛ ደረጃ በቫይረሱ ለህመምና ለሞት ከተጋለጡት ሰዎች ውስጥ የሚመደቡ ናቸው። በመንግስታቱ ድርጅት ወረርሽኙን ከተከሰተ ጊዜ ጀምሮ በ13 አገሮች ላይ በተደረገው ክትትል 74 ከመቶ የሚሆኑት ስደተኞች ከመሠረታዊ ፍላጎቶቻቸው ግማሹን እንኳ ማሟላት የቻሉ አይደሉም። ይህ ሁኔታ ወረርሽኙ ከመከሰቱ በፊት ከነበረው የ2019 ዓ.ም በ21 ከመቶ ጨምሯል። ይህ በመሆኑም ከ80 ከመቶ በላይ የሚሆኑት ህይወታቸውን ለማትረፍ ሲሉ ንብረታቸውን ለመሸጥ የወሲብ አገልጋይ በመሆንና በህፃንነት ጉልበታቸው ወደ ስራ በመሰማራት ለመበዝበዝ ተገድደዋል። የዩኤንኤችሲአር ቃል አቀባይ ባባር ባሎች እንደሚሉት ከተማ ውስጥ ያሉት ስደተኞች መሰረታዊ ፍጆታቸውን ለማሟላት የሚተማመኑት የቀን ስራ ሰርተው በሚያገኙት ገቢ ነው። ይሁን እንጂ በኮቪድ-19 ወረርሽኝ ሳቢያ ሁሉ ነገር የተዘጋጋ በመሆኑ ኑሯቸውን፣ ሥራቸውም ተጎድቷል። በወረርሽኙ የተነሳ በተጣለው ገደብ ብዙ ቦታዎችና የገበያ ስፍራዎች በመዘጋታቸው ሁሉም ከአካባቢው ጠፍተዋል። ስለዚህ ተስፋ የቆረጡ ስደተኞችም መሰረታዊ ፍጆታቸውን ለማሟላትና ለኑሯቸው አስፈላጊ የሆኑ አገልግሎቶችን ለመጠቀም እንኳ እንዲችሉ በእጃቸው ጥሬ ገንዘብ ያስፈልጋቸዋል። ባሎች እንደሚሉት ስደተኞች አካባቢያቸው የተጨናነቀ በመሆኑ የአካላዊ ርቀታቸውን መጠበቅ አልቻሉም። እንደ ውሃ፣ ሳሙና እና ጤንነታቸው የተጠበቀ ለማድረግ የሚረዱ ነገሮችን ማሟላትም እጅግ አስፈላጊ ነገር መሆኑን ይናገራሉ። በዚህ ሁኔታ ውስጥ በሱዳን የሚገኙ ኢትዮጵያውያንንም አንስተዋል። በሱዳን ያለውን ገጽታ ብትመለከቱ ከኢትዮጵያ በቅርቡ ወደ ሱዳን የመጡ ስደተኞች አሉ። ያ ትልቁ ፈተና ነው። በቅርብ ሳምንታት ውስጥ በቦታው የደረሱ ከ51 ሺህ በላይ ስደተኞች በድንበር አካባቢዎች ተሰራጭተዋል። ስለዚህ እነሱም ሆኑ የሚያስተናግዳቸው ማህበረሰብ ከኮቪድ-19 ወረርሽኝ የተጠበቁ መሆናቸውን ማረጋገጥ ከባድ ፈተና ነው። የመንግስታቱ ድርጅት እንደሚለው በእጅ ያለው የገንዘብ እርዳታ እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ላሉ ስደተኞች የዋለ ነው። እጅግ መሰረታዊ በሆኑ አስፈላጊ ነገሮች ላይ በማተኮር እንኳ የብዙ ሰዎችን ህይወት ማሻሻል እንደሚቻል ያምናል። ከዚያም አልፎ የሚገኘው ገንዘብ የፆታ ጥቃቶችን ለመከላከል ሰዎችን ከብዝበዛ ለመታደግ፣ የአእምሮ ጤንነትና የስነ ልቦና ምክር አገልግሎቶችን ለመስጠት እንደሚውል ዘርዝሯል። ትምህርትንም ቀዳሚ በማድረግ ደህንነታቸው የተጠበቀ የተጠበቀ ትምህርት ቤቶች እንደገና የሚከፈቱበትን መንገድ ለማመቻቸት እንደሚሰራ አስታውቋል።